የአድማጮች ማህደር። ተማሪ ቀነኒ ከቤኒሻንጉል ጉሙስ ለኢትዮጵያ ሕዝብ አሰሙልኝ ያለን መልእክት አለ። የተለመዱት ቋሚ የዚህ ዝግጅት ተሳታፊዎችም መልእክቶች ተካተዋል። ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች በያላችሁበት ዘና ብላችሁ ሰሞኑን ከእናንተው አድማጮች የደረሱንን አስተያየቶች እንድታደምጡ እንጋብዛለን። ከደሴው ደንበኛችን ጥቁር አሜን ነው የምንጀምረው ትልቅ ክብር አለኝ የሚል አጠር ያለች ግጥም ልከውልናል። ህይወቱ ባያምር ጎጆን ባይሞላ ቀሪወቴ የሚለው ባይኖረው ከለላ ዝቅ ብሎ ቢታይ ጉስቁሉና ካቦት ክብሩ ከፍ ያለ ነው፣ ትልቅ ነው የኔ አባት። እኔ ክብር አለኝ ለቀለም አባቴ ለኑሮዬ ስኬት ነውና ኩራቴ። ዛሬ ሳቅርቆት ብታልፍም ህይወቱ ተማሪን ማነጽ ነው የመምህር ሀብቱ። በቾክ አይኑ ደክሞ ጨልሞት ቢተኛ በሱ ነው የበራው እናውቃለንኛ ሳጠፋ ቆንጥጦ ብዙ እየመከረኝ አቅፎ እያባበለ አክሞ ላቆይኝ ለቀለም አባቴ ለቀለም እናቴ ትልቅ ክብር አለኝ ይላል የጥቁር አሚን ግጥም። ካሌብ የተባሉ አስተያየት ሰጪ ዶችቨሎዎች ጀርመንኛ ቋንቋ ለመማር የሚያስችለው ድረገጽ አልሰራለኝ እባካችሁ አማራጭ ካለ ተባበሩኝ ብሏል። ውድ ካሌብ የዱችቭለ የአማርኛው ገጽ ላይ ያለውን ጀርመንኛ ይማሩ የሚለውን ማለት ከሆነ በእንግሊዝኛና በጀርመንኛ ነው የሚሰራው። መሐመድ ሐሰን ከሀብሩ የድምፅ መልእክት ይልከውልናል። ዶቼ ቬለ እንዴት ናችሁ? ደህና ናችሁ ወይ? እንዲምናችሁ መሐመድ ሐሰን ሀብሩ ነኝ። እንዴት ናችሁ? ህኔ ደህና ነኝ። መቼም ዝናብ ተለለ ሰላም የለም ዝናብ ጠብ አላለ እዚህ ኑሮ ውድነት አንድ ጣሳ ሰባት መቶ ነው የሚሸጠው። ሰው ኩላ መጠጣቱን ማቆመ ሽማግሎቹም እኛም የሰማንያ አምስቱ አዛውንት ሲኒ ጋር ተተገናኘን። ይኸው እንግዲህ ወራችን ነው ሲኒና ጀበና ተፊታችን እርቆሃል። እንዲያው ዱዓ አርጉልን። ከባድ ነው ድርቁ የሚያዘን ሀገራችን። ይኸው የወሎ ድርቅ እንዲያው ሊከሰት መስሎን ጨንቆናል። ሙስሊምም የሚሆን ክርስቲያን የሚሆን ክንዴው ዱዓ አርጉልን ኪዘን ብር የሞዘለቅ ብዬ እናገራለሁ። እኛ አሁን ድርቁ አሰግቶ ነው እንጂ ደህና ሰላም ኑሮ እርቅ ይሁን ሀገራችን በሎ እንዲያው ተሆነላችሁ ማየት የበበንኛውን ተረቅ አስታራቂ ለሚለው ሙዚቃ ልቀቁልኝ። አመሰግናችኋለሁ። አዛውንቱና የረዥም ዓመት ተከታታያችን መሐመድ ሀሰን ይኸው ሁሉም በሃይማኖቱ እንዲጸልይ የጠየቁበትን መልእክት አየር ላይ አውለናል። ከዚህ በፊት በላኩልን ስልክ ቁጥር ደጋግመን ልናገኙ ሞክረንም ነበረ። ምናልባት በሚቀጥለው ጊዜ መልእክት ሲልኩልን መጨረሻ ላይ የሚገኙበትን ስልክ ቁጥር ይንገሩን። ደውለን ልናናግረው እንፈልጋለን። የመረጡትን የድምፃዊ ነዋይ ደበበን ሙዚቃ ከመብት ጉዳይ ጋር በተያያዘ አየር ላይ መዋል አልቻለም። መሐመድ ሀሰን በሚቀጥለው መልእክቱ ዝናብ መዝነ ን የሚያበሰር መልእክት እንደሚልኩልን ተስፋለን። እስከዛው መልካም ጊዜ። በቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ነዋሪ እንደሆነ የገለጸልን ተማሪ ቀነኒ በደላ ለመላው የኢትዮጵያ ህዝብ አሰሙልኝ ያለው መልእክት እንዲህ ይላል። ታላቁ የኢትዮጵያ ሕዳሴ ግድብ መተከል ዞን ጉባ ወረዳ ውስጥ መገኘቱ ቢታወቅም፣ ግን የግድቡ ውሃ ይተኛው የወንበራ ወረዳ ቆላማ ገጠራማ አካባቢ ውስጥ ነው። ይሁንና ዞናችን መተከል፣ በተለይ ቡለን ወረዳ፣ ወንበራ ወረዳ፣ ድባጢ ወረዳ የመብራት ኃይል አገልግሎት ሳናገኝ በግምት 13 ዓመታት ቆይተናል። የዞኑ አስተዳደሮችና የወረዳ ባልደረቦቹ ሕዝብ ስቃይ ውስጥ እንዳለ ጠንቅቀው ያውቃሉ። ህዳሴ ግድቡ እዚህ ከመገኘቱ የተነሳ ህዝቡ ውሃ ላይ ተቀምጠን ውሃ ጠማን እያለ ነው። ይህ አይቆጭም? ሲል ተማሪ ቀነኔ ቀጥሏል። ከቅርብ ጊዜያት ጀምሮ ከባህር ዳር የሚነሳ የመብራት ገመድ እስከዚህ ድረስ ዘርግቷል። ከሳምንቱ ውስጥ ሁለት ቀን ብቻ ከበራ በኋላ ለአንድ ወር ያህል ይጠፋል። ይህ ደግሞ በተለይ በወጣቱ ላይ ከፍተኛ የሆነ ጫና አሳድሯል እና ከሲኦል ያላነሰ ኑሮ ህዝቡ እንደሚኖር የኢትዮጵያ ህዝብ እንዲያውቅልን አደራ፣ ዲ ደብልዩዎች መልእክቴን አየር ላይ አውሉልኝ እያልኩኝ የማጸናለሁኝ ይላል የተማሪ ቀነኔ መልእክት። ሌሎች የአካባቢው ነዋሪዎችስ ምን ትላላችሁ? አስተያየታችሁን ጻፉልን። አድራሻችን ዶች በለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። በፖስታ ቤት ካልበዚያ ደግሞ ኢሜይል ልትልኩልን ትችላላችሁ። አማሪክ አት ዲ ደብሊው ዶት ኮም ወይም ደግሞ የድምፅ መልእክት መቀበያ ስልክ ቁጥራችን 0049 228429164995 ነው። አሊያ ደግሞ በፌስቡክ ሜሴንጀር እንዲሁም ቴሌግራም ላይ አት ዲ ደብሊው አማሪክ ቦት ብላችሁ ብትፈልጉ እንዲያስፈልጉን ታገኙናላችሁ። አሁን ደግሞ ወደ ዘላለም ማሞ አስተያየት እንለፍ። እኔ የኢትዮጵያ ወታደር ነኝ ይላሉ። የእናንተን ገጽ እከታተላለው። የእናንተ ዘጋቢዎች ትግራይ ክልል ውስጥ የሉም ወይ? እዛ ያለው ሁኔታ ምን ይመስላል? ከዚህ በፊት ያለውን ሁኔታ በደንብ ትዘግቡ ነበር፣ አሁን ትታችሁታል ብለዋል። ዘላለም፣ በዚህ ሳምንት ብቻ አራት ዘገባዎች ከትግራይ ክልል ነበሩን። ምናልባት እንዲዘገቡበት የፈለጉት ርዕሰ ጉዳይ ካለ ይህንን ይጻፉልን። ተመሳሳይ ይዘት ያለው ነገር ግን ከስምንት የተለያዩ ሰዎች የደረሰን መልእክት የሚከተለው ነው። ጸሐፊዎቹ ተመራቂ ባለሙያዎች እንደሆኑ ይገልጻሉ እንደሚታወቀው ኤግዚት ኤግዛም ያለፉ የጤና ተመራቂዎች ሲኦሲ ፈተና ምዝገባ ከጀመረ አራት ቀናት ቢሆኑትም ይላሉ ይህንን በጻፉበት ጊዜ ማለት ነው እኛ ከዲላ ዩኒቨርሲቲ የተመረቀን የአኔስቴዥያ ባለሙያዎች በኦንላይን መመዝገብ አልቻልንም ይላሉ ይህም የእኛ ስም መጫን ሲገባው ባለፈው አመት ተፈትነው የጨረሱትን በስህተት ስለተቀመጠ ምዝገባውን ማከናወን ባለመቻላችን ኤምኦኤች ያስቀመጠው የምዝገባ ቀነ ገደብ ሳያልፍ በአስቸኳይ አይቶት እንዲያስተካክልልንና ምዝገባ እንዲካሄድ እንጠይቃለን ይላሉ። በጉዳዩ ዙሪያ መዝገባው በጀመረበት ሐምሌ 15 ቀን 2017 ዓ ም ጀምረን የዩኒቨርሲቲ አኔስቴዥያ ዲፓርትመንትን እያሳወቀን የቆየን ቢሆንም ለሚመለከተው አካል አሳውቀናል። ይስተካከላል ብቻ እየተባለን አራት ቀን ስላለፈው እኛ ተመራቂ ባለሙያዎች ጭንቀት ውስጥ መሆናችንን አሳውቁልን ብሏል። የሚመለከተው አካል አሁን ተፈጥሯል ያሉትን የገለጹትን ስህተት ያስተካክላል ብለን ተስፋ እናደርጋለን። ወደ ቀጣዩ አስተያየት ስናልፍ ይህም ጌታሁን ናቸው የጻፉት። በኢትዮጵያ የሆነ ያለው ነገር ግራ ያጋባል ይላሉ። በተለይ መንግሥት መምህራን ላይ እያደረገ ያለው ችግር በጣም ሰፊ ነው። መምህራን እራሳችንን ለማሻሻል በክረምት ትምህርት እንማራለን። ነገር ግን 2010 የክረምት ትምህርት ጀምረን መንግሥት በተለያዩ ምክንያቶች ሳያስተምረን ቀርቷል የሚሉት ጸሐፊው ቀጥለውም ለሰባት ዓመታት ያህል ተምረን አልጨረሳችሁም በማለት ተጨማሪ ሁለት ዓመት ተምራችሁ የ የመውጫ ፈተና ትፈተናላችሁ እያለን የሰውን ሞራል በመግደል ላይ ይገኛል፣ ይላል መልእክታቸው። ጸሐፊው ግን ለምን ያህል ጊዜ ትምህርቱ እንደተቋረጠ አልጠቀሱም። የአዲስ አበባው ደንበኛችን ፋሲል ሰላምታ ካስቀደሙ በኋላ የሰሞኑን የአዲስ አበባ መንገዶችና ወቅቱን ጠብቆ የመጣው ጠንከር ያለ ዝናብ የተግባቡ አይመስለኝም ይላሉ። ዝናብ በዘነበ ቁጥር የመንገዶች በጎርፍ መጥለቅለቅ፣ የእግረኛ መንገድ መዘጋት፣ መኪኖች ጎርፉን እየቀዘፉ ሲሄዱ ያለ ትዕይንት፣ አንዳንድ መኪኖች ደግሞ ውሃው እየዋጣቸው እዛው ተብላሽተው በመቅረታቸው ምክንያት ባለተሽከርካሪውን ለተጨማሪ ወጪ ዳርገውት፣ ወዘተ ታዝቤያለሁ። ችግሩ ግን ከመንገዱ ነውን ወይስ በበቂ ሁኔታ የፍሳሽ መተላለፊያ አለመኖር ወይም በቆሻሻ መደፈን? አንዳንድ ሰበበኛ የመንግስት ኃላፊዎች ይህንን ችግር በክረምቱ ሊያሳብቡ አይችሉ ምክንያቱም ክረምቱ ወቅቱን ጠብቆ የመጣ የተፈጥሮ ህግ ነውና። እኔን ግን የገረመኝ ጉዳይ ይላሉ ፋሲል፣ እንደዚያ በመንግስት ካድሬዎች ጆሮችን እስኪሰለቸው ድረስ እንከናልባ የኮሪዶር ልማት እየተባለን ሲለፈፍ የነበረው ጉዳይ ከተማዋን ለጎርፍ አደጋ ህዝቡን ለስቃይና ለእንግልት ዳርጎ የማሳየቱ ጉዳይ ነው። ለኮሪዶር እና ለከተማ ወንዞች ልማት የወጣው በቢሊዮን የሚቆጠር ብር ስራው ከተማዋን በጋ በጋ በመብራት ማንቆጥቆጥ፣ ክረምት ክረምት በልማት ተነሽነት የረፉትን የአዲስ አበባ ነዋሪዎችን በጎርፍ ማፈናቀል ጉዳይ ግን ለቀጣይ ዓመታትም የሚቀጥል ይመስለኛል ሲሉ ፋሲል በመሬት ትዝብታቸውን ይገልጻሉ። ቅሬታ ያቀረቡ ሌላም ደንበኛ አሉን። መቶ አለቃው ቤታሪኮ ናቸው ከሐረር። እሳቸውም ረመላ በሉ ረመላ እንበል። ኢትዮጵያ የሕገ ወጦች መፈንጫ ሆነች ይላሉ። ኢትዮጵያ የዋልጌዎች ማላገጫ ከሆነች ዓመታትን አስቆጥራለች ብዬ ብናገር ነገሬን ከእውነታ ውጪ ሊያደርግብኝ አይችልም። የመንግስትን ስልጣንና ኃላፊነት ሕገ ወጦችና ዋልጌዎች ነጥቀው ሕግን በመሰላቸው አቅጣጫ ያጦዙ ይጠልዙ ይቆርጡ ይፈልጡበታል። በተለይ በትራንስፖርቱ ዘርፍ ያለው ሕገ ወጥነት ከጊዜ ወደ ጊዜ አድማሱን እያሰፋ ሊውጠን ሊሰለቅጠን ተቃርቧል። የህጉን መላላትና የአስፈጻሚ አካላትን ድክመት ተከትሎ አገሪቱ በዘራፊ ሹፌሮች የምትመራ አስመስሏታል። ለተነሳውበት ሀሳብ መነሻ የሚሆነኝ ይላሉ መቶ አለቃው ቢ ከድሬዳዋ ሐረር፣ ከሐረር ድሬዳዋ ያለው የትራንስፖርት ውንብድና ነው። ድሬዳዋ ከሐረር 55 ኪሎ ሜትር ትርቃለች። እስከ 1983 ዓ.ም ድረስ ከሐረር ድሬዳዋ የነበረው የትራንስፖርት ዋጋ ሎንችን ተብላ ትጠራ በነበረችው ባለ አንድ በር ጣልያን ሰራሽ አውቶቢስ አንድ ብር ከ50 ሳንቲም ነበረ። ፋሚሊ ፔጆት በመባል የሚታወቁት የህዝብ ማመላለሻዎች ሁለት ብርና ተወደደ ቢባል ሶስት ብር ነበር። ነገሩ ሁሉ ነበር ብሎ መቅረቱ ከፋ እንጂ፣ አሁን ላይ የትራንስፖርት ዋጋ አድጎና ተመንድጎ በመንግስት እውቅና የተቆረጠለት ዋጋ 120 ብር ሲሆን መናኸሪያ ውስጥ በሰራተኞች ገንዘብ ተለቅሞ ትኬት ተቆርጦ ለተሳፋሪዎች ይሰጣል። ችግሩ ከተወሰነ ኪሎ ሜትር ጉዞ በኋላ ሹፌሩና ረዳቱ አያዋጣንም ሳብር፣ ትጨምራላችሁ መባሉ እንጂ ለመከራና ለስቃይ የተፈጠረው የአገሬ ሕዝብ ግዴታ ወደ አሰበው ቦታ ለመድረስ የተጠየቀውን ገንዘብ ኪሱን አሟጦ መክፈል ግድ ይሏል። በደል ደረሰብኝ ያላግባብ ዋጋ ክፈሉ ተባለን ተብሎ የሚጠየቅበት ምንም የህግ አካል የለም። ትራፊኩና የሚመለከታቸው የትራንስፖርት ዘርፎ ባለስልጣናት ለድርጊቱ ተባባሪዎች ይመስላሉ። እንዲህ ያለው ኃላፊነት የጎደለውን ህገወጥነት የወለደው አንድም በብሄር የተደራጀው የመንግስት መዋቅር የልብ ልብ በመስጠቱ አሊያም ደግሞ እነዚህ ተሽከርካሪዎች የባለስልጣናት የግል ሀብት አለፍ ሲልም የቅርብ ዘመዶቻቸውና በቋንቋ ወለድ ትስስር የተቆራኙ በመሆናቸው ነው ይላሉ መቶ አለቃ ውቤ። አባቱ ዳኛ፣ ልጁ ቀማኛ ይሏቸዋል። ይ ነው። ለሀገራችን ሕዝብ ሁኔታዎች ሁሉ የማይገፉ የመከራ ሌሊት ሆነውበታል። በመንግስት ጥላ ስር ተጠልለው በህግ ስም ህግን የሚያወላክፉ ወሮ በሎችና ጋሻ አጃግሬዎቻቸው የህዝቡን ህይወት ሲበዛ መሪር አደረጉት። ፈጣሪ ከቁም በደል ይታደገን፣ የዛሬው መልእክቴ ነው ብሏል መቶ አለቃ ውቤ ከሀረር እሳቸውም የሙዚቃ ምርጫ አላቸው። የክቡር ዶክተር መሐሙድ አህመድን ነው አንዴ በመከራው አንዴ በደስቴ የሚለውን ሙዚቃን ለአድማጭ እንድንጋብዝላቸው ጠይቀውናል። እንግዲህ መቶ አለቃ ውቤ፣ የእርሶንም ሙዚቃ ከመብት ጉዳይ ጋር በተያያዘ ማጫወት አልቻልም። የመጨረሻው አስተያየት የአበራ ውዱ ነው ከአሶሳ ኩምሩግ። የዶይቼ ቬለ ባልደርቦች በሙሉ በሶሻል ሚዲያ ሽማግሌውን የኤርትራው መሪ ኢሳያስ አፈወርቂን ስለ ሀገራቸው ምንም ሳይናገሩ በኢትዮጵያ ጉዳይ ብቻ ለሁለት ሰዓት ሩብ ጉዳይ ተናገሩ እያሉ ትችትም ድጋፍም ሲሰጡ ሰምቻለው። የሚገርመው ስለ ሀገራቸው ቢናገሩ ነበር፣ ይህ ነው የሚባል ልማት አላለሙ። ስለ ሀገራቸው ቢናገሩ ያሳፍራቸዋል ይላሉ አበራ ውዱ ከአሶሳ ኩምሩግ። እንግዲህ አድማጮች ለዚህ ክፍለ ጊዜ በተመደበልን የአየር ጊዜ ሊስተናግዱ የቻሉት መልእክቶቻችሁ የእስካሁኑ ነበሩ። ጻፉልን፣ ወይም አስተያየቶቻችሁን በድምፅ ቀርጻችሁ ላኩልን። ሳምንት ይዘን እንቀርባለን። ልደት አበበ ነኝ። ጤና ይስጥልኝ።